The voice of America. VOA. <laughs> e Ye, yeah, yamericadems yeah, radio taweano. <laughs> ሰላም ጤና ይስጥልን እንደምናምሽታችኋል አድማጮች የቅዳሜ ነሐሴ 27 2009 ዓ ም ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጆ ይታዬ ነኝ። በዓለም ዜና የሚጀምረው የአንድ ሰዓት ዝግጅታችን ከትናንት አርብ የሚቀጥል በኢትዮጵያ ወቅታዊ ጉዳይ ዙሪያ የተካሄደ የእሰጥ አገባ ክርክር ያስከትላል። ከዚህ አዘጥ መውቻ ወይም ከዚህ ነገሮች ላይ መውቻ ሚለው ኢህአዴግ በትክክል ዘጠና ሶስት ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የሌብነት የትራይ ተብሳዊነት አመለካከት የበላይነት አለ። ያ ማለት ያሸንፋል አይደለም ኢህአዴግ መስመር በልማታዊ ዩኒቨርስቲ መስመር እንደሚሸነፍ ነው። ለእኔ የኢትዮጵያ ሁኔታ የኢኮኖሚክ ጥያቄ ብቻ አይደለም። ሀገራችን እንደ አንድ ሀገር ትቀጥላለች አትቀጥልም የሚለው መስቀለኛ መንገድ ላይ ያለን ይመስለኛል። የሚነሱት የኢኮኖሚ ጥያቄዎች ወይንም የአስተዳደር ጉድሎቶች ዞሮ ዞሮ የሚያርፉበት ቦታ የአገሪቷን አንድነት የሚያናጋ ቦታ ላይ ደርሷል። የሰጣጥ አገባ እንግዶች የቀደሙት አቶ ኤልያስ ግደይ ሁለተኛው ደግሞ አቶ ግዛው ለገሰ ናቸው። በሁለተኛው የዝግጅታችን አጋማሽ ደግሞ ምርጥ የእንግሊዝኛ ሙዚቃዎችን የሚያቀርበው የሙዚቃ ቃና ፕሮግራም እስከ ዝግጅታችን ፍጻሜ ያዝናናችኋል። ፕሮግራሙን ንጉሱ ታምሬ ነው የሚመራው። መልካም ምሽት። ጤና ይስጥልኝ ክቡራትና ክቡራንን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ከርቲስ ባይነም በስቱዲዮ መሳሪያዎች ላይ ይገኛል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርፍ የተጥለቀለቀችውና በማዕበል ሀርቬ ምክንያት የከፋ ጉዳት የደረሰባትን የቴክሳሷን ሂውስተን አሁን ለሁለተኛ ጊዜ እየጎበኙ ናቸው ፕሬዚደንቱ የዛሬውን ጉብኝታቸውን ለማድረግ ወደ ሜክሲኮ ባህረ ሰላጤ አካባቢ ከመነሳታቸው ቀደም ብለው ለማዕበሉና በጎርፉ ለደረሰው ጉዳት ድጋፍ የሚውል የስምንት ቢሊዮን ዶላር በጀት እንዲመደብ የተወካዮች ምክር ቤቱን ጠይቀዋል። ከባለቤታቸው ሜላንያ ትራምፕ ጋር ጉዳቱን እያዩና ተጎጂዎችንም እያነጋገሩ ያሉት ፕሬዚደንት ትራምፕ ከቴክሳስ በተጨማሪ የሉዚያናዋን ሌክ ቻርልስን እንደሚጎበኙ ታውቋል። ፕሬዚደንት ትራምፕ ባለፈው ማክሰኞም ወደ ቴክሳሷ ከተማ ኮርፕስ ክሪስቲም ሄደው እዚያ ለተሰበሰቡ ደጋፊዎቻቸው ንግግር አድርገው ነበር። የሀገራቸውን የፍርድ ስርዓት ለማድረቅ ወይም ለማስተካከል እንደሚሰሩ የኬንያ ፕሬዚደንት ኡሁሩ ኬንያታ ዛሬ ዛቱ። ፕሬዚደንቱ ይህንን መልእክት ያሰሙት ጠቅላይ ፍርድ ቤቱ ያለፈውን የምርጫ ድላቸውን የቀለበሰ ውሳኔ ባሳለፈ ማግስት ነው። ፍርድ ቤቱ የኬንያን ሕዝብ ፍላጎትና ምርጫ ነጥቋል ሲሉ ፕሬዚደንቱ ቅሬታቸውን ያሰሙት ውሳኔው በተላለፈ በሁለት ቀናት ውስጥ ለሁለተኛ ጊዜ መሆኑ ነው። ለመሆኑ እናንተን ማን መረጣችሁ? ተመርጣችኋል። ችግር አለ እናስተካክለዋለን ብለዋል ኬንያታ። ናይሮቢ ላይ ከቤተ መንግሥታቸው በቴሌቪዥን ንግግር ሲያደርጉ በሰነዘሩት ቃል ምርጫው ያልተስተካከሉና ህገወጥ አካሄዶች ነበሩት ሲል ጠቅላይ ፍርድ ቤቱ ድላቸውን ውድቅ ያደረገበትን ውሳኔ በግል ቢቃወሙትም እንደሚያከብሩት ያሳወቁት ፕሬዚደንት ኬንያታ አሁን ለጊዜው ምርጫ ጣቢያዎች ላይ እንገናኝ ብለዋል። እዚያው ኬንያ ዋና ከተማይቱ ናይሮቢ ውስጥ በአንድ ትምህርት ቤት የተማሪዎች ማደሪያ ላይ የተነሳ እሳት ሰባት ሴት ተማሪዎችን ገድሏል። ሞይ የልጃገረዶች ከፍተኛ ሁለተኛ ደረጃ ትምህርት ቤትን ዛሬ የጎበኙት የትምህርት ሚኒስትሩ ፍሬድ ማቲያንጊ የደረሰውን ጉዳት አረጋግጠው ጉዳዩን ለማጣራት ትምህርት ቤቱ ለሁለት ሳምንታት እንደሚዘጋ ተናግረዋል። የሀገሪቱን የትምህርት ዓመት የጊዜ ሰሌዳ ለመለወጥ ባለፈው ዓመት ውሳኔ ከተላለፈ ወዲህ ቁጥራቸው ከአንድ መቶ ሀያ በላይ በሆነ ትምህርት ቤቶች ላይ ተመሳሳይ ቃጠሎዎች የደረሱ ሲሆን የሞይ ትምህርት ቤት እሳትም ከዚያ እንቅስቃሴ ጋር የተያያዘ ይሁን አይሁን ምርመራ ተጀምረዋል። ኬንያ የትምህርት ዓመቱን የጊዜ ሰሌዳ ለመለወጥ የወሰነችው የፈተናዎችን እየሾለኩ መውጣትና መሰረቅ ለመቆጣጠር መሆኑ ተገልጿል። ሶማሊያ ደቡባዊ ግዛት ውስጥ ትናንት የዩናይትድ ስቴትስ ድሮን አደረሰ በተባለ ጥቃት አንድ ቁልፍ የተባለ የሁከቱ ቡድን አልሻባብ አዛዥ መገደሉን ባለስልጣናት ለቪኦኤ ገለጹ። በታችኛው ሸበሌ ክልል ኩንያባሮ መንደር አቅራቢያ በርካታ የአልሻባብ ባለስልጣናትን ይዞ ይንቀሳቀስ በነበረ ቅልፈት መሃል አቡ ሁይዴሬ የሚባል የቡድኑ አዛዥም እንደነበረ ተነግሯል። በክልሉ የባራዊ ከተማ አካባቢ ኮሚሽነር አደን ኦማር ዛሬ ለቪኦኤ በሰጡት ቃል ድብደባው ትናንት መፈጸሙን አረጋግጠው በጥቃቱ ሼህ አብዲራህማን ሁዴይሬ የሚባል የአልሻባብ ከፍተኛ አዛዥ መገደሉን የስለላ ምንጮቻቸው እንዳሳወቋቸው አመልክተዋል። የተገደለው የቡድኑ አዛዥ በአልሻባብ ስሙ አቡ ሁዴይሬ እንደሚባልና በድብደባው የተገደሉ ሌሎችም አዛዦች ስለመኖራቸው እያጣሩ መሆናቸውን አስረድተዋል። በማያንማሯ ራሂኔ ግዛት በተቀሰቀሰ ሁከትና ዐመፅ አራት መቶ ሰዎች ተገደሉ። በሳምንት ውስጥ በተካሄዱት ጥቃቶች ከተገደሉት አብዛኞቹ ሙስሊም አማጽያን ናቸው ሲሉ ወታደራዊ ባለሥልጣናት ተናግረዋል። የሀገሪቱ ጦር ፌስቡክ ገጹ ላይ ባወጣው መረጃ ከተገደሉት 370 የሚሆኑት አማጽያን መሆናቸውንና 29ኙ የፖሊስ አባላት ወይም ሲቪሎች እንደሆኑ አመልክቷል። ደቡብ እስያን ባጥለቀለቁ ጎርፎች ምክንያት 16 ሚሊዮን ሕፃናት አፋጣኝ የሆነ ህይወት አድን ድጋፍ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት ሕፃናት ፈንድ አስታወቀ። ስፋት ያለውን አካባቢ እያተራመሰ ባለው ተከታታይ የሞንሱን ዝናብ ምክንያት ጉዳቱ እየሰፋ ሊሄድ እንደሚችል የዩኒሴፍ የደቡብ እስያ ዳይሬክተር ዣንጎህ ተናግረዋል። በጉዳቱ እስካሁን የ1300 ሰው ሕይወት መጥፋቱና አርባ አምስት ሚሊየን ሰው ጉዳት የደረሰበት መሆኑን ዩኒሴፍ አክሎ አመልክቷል። የዜናው ሰዓት አበቃ። የዓለም ዜናዎችን አደመጥን። የተከበራችሁ አድማጮች የምትከታተሉት በ19ና በ25 ሜትር ቧንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አሁን በትናንትናው ምሽት የተጀመረው የሰጣገባ ክርክር ይቀጥላል። ክርክር በሰሞነኛው የኢትዮጵያ ጉዳዮችና አሻግረው ሊወስዱ በሚችሉ መንገዶች ዙሪያ በቅርቡ የወጣውን የቀን ግብር ግምት ተከትሎ በሀገሪቱ የተለያዩ አካባቢዎች የተነሱትን ተቃውሞዎችና አያያዝ በአንድ ጎራ የኢትዮጵያ መንግሥት ደረስኩበት ያለውንና በመፍትሄ አማራጭነትም እወስደዋለሁ ያለውን ደግሞ በሌላው ለመገምገምና የሁለት ወገን ሀሳቦችን የሚመለከት የክርክር ፕሮግራም ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስከ 40 በመቶ ስህተት ነበረበት ያሉትን የገቢ ግብር ተመንና በሀገሪቱ መንሰራፋቱ የተነገረለትን ሙስና ለመዋጋት የያዙትን እቅድ አስመልክቶ የሰጧቸውን አስተያየቶችም መልከት ያደርጋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የክርክሩን ሁለተኛ ክፍል ይዞ ቀርቧል። በትናንትናው ምሽት በተነሳና ለዛሬ በንጥልጥል ባነሳው ጥያቄ ይሆናል የሚጀምረው በቅድሚያ ግን ተከራካሪዎቹ ራሳቸውን ያስተዋውቃሉ ግዛው ለገሰ እባላለሁ። የምሰራው ያንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው፣ ሜሪላንድ ነው የምኖረው። እኔ ሊያስክ እባላለሁ። አዲስ አበባ ነው የምኖረው። አቶ ለአቶ ግዛው እድል ከመስጠቴ በፊት አንዲት ነጥብ ላይ እርሶ እንዲመልሱ ፈልጋለሁ። አቶ ኤልያስ ስለ ዲሞክራሲ ስርዓት ግንባታ አንስተዋል። ይህ አሁን የሚታየውን አጠቃላይ ሁኔታ የዲሞክራሲ ስርዓት ግንባታ አካል ነው፣ ሰላማዊ ጥያቄ መስተናገድ አለበት ብለዋል። ነገር ግን በቅርብ ሳምንታት ዘገባዎቻችን የአሜሪካ ድምጽን ጨምሮ በተለያዩ አካባቢዎች ያላግባብ መንግስቷ ላይ ያመነው አይነት ቀረጥ የተጣለባቸው መክፈል የማይችሉበት ሁኔታ መሆኑንና ይህንንም በሰላማዊ መንገድ ለመቃወም የወሰዷቸው እርምጃዎች ተሳስረዋቸው ታይተዋል። ከሀያ በላይ ሰዎች በባህር ዳር ታስረዋል። ስናን ወረዳን በመሳሰሉ ዋድላን በመሳሰሉት በተለያዩ የአማራ ክልል ትንሽ አካባቢዎች ሳይቀር ሰዎች መታሰራቸው ተዘግበዋል። እንዴት ነው የዲሞክራሲ ስርዓት ግንባታ አካል ነው ተብሎ ሰላማዊ ጥያቄ ማድረጋቸው ለእስር የሚያበቃቸው? መቼና እንዴትስ ነው ያን መብታቸውን መጠቀም የሚችሉት? አቶ ኤልያስ ዲሞክራሲ ስርዓት ግንባታ ስህተት የለውም ያለሰ የለም። ስህተቶች ይኖራል። አሁን ያልካቸው ነገሮች እውነት የሆኑ ሸጣ በግሌ ባላቀው ምንም ሆነ ምንም፣ የዲሞክራሲ ስርዓት ግንባታ አልጋ ባልጋ አይደለም። ብዙ እና ስህተቶች ሊኖር ይችላል። ትልቁ ያለው ስርዓት ስህተቶችን የማረም ብቃትም ተነሳሽነትም ኮሚትመንትም አለ ነው አሁን የዲሞክራሲ ስርዓት ግንባታ እንዲበቀናል ዝም ብሎ ከእንትን መጥቶ መሰረት አይደለም። ፕሮሰስም የአሜሪካን ዲሞክራሲ ሁለት መቶ ዓመት ታሪክ አለው። እኛ ያ ማለት ሁለት መቶ ዓመት መጠበቅ አለብን? የተሳሳትን ስህተቶቻችንን በዛ አሜሪካ እያሳበብን ምኑር ሳይሆን ስህተቶቻችን ከእለት እለት እየቀነሱ ነው። እነዚህ የታሰሩ ያልካቸው ሰዎች ደግሞ ህጋዊ የሆነ በፍርድ ቤት ተከራክረው እንግዲህ ክሳቸው ምን ይሆን አይደለም። መልካም በፍርድ ቤት ተከራከረ ብሎ በፍትህ ስርአቱ የራሳቸውን እንትን ያገኛለው ነው። መልካም ያ ስርአት ተገንብቷል። የፍትህ ስርአት ኢትዮጵያ ውስጥ አለ። ሰዎች በዜጋ በርም በመዝጋት ማንኛውም ሰላማዊ እስከሆነ ድረስ የሰዎችና አፍንጫ እስካልነካ ድረስ የሰው መርት እስካልነካ ድረስ እስከ ስህተቶችም የሚታገዝ መንግስት አለ ኢትዮጵያ። መልካም ብዙ ጥያቄዎች አሉ። አምስት ሺህ ብር የቀን ገቢ ግብር የተጣለበት ሰው ይቀነስልኝ ሲል አስራ ስምንት ሺህ ተደርጎባሃል የተባሉ በዘገባዎች ተመልክተናል። የዴሞክራሲ ሂደት ነው፣ ስህተቶችም ይኖሩበታል፣ መታረም አለባቸው የሚለውን ሰምተናል። ይታረማሉ። መልካም ሌላ ጥያቄ ከማስከተሌ በፊት በአቶ ኤልያስ በቀረቡት ላይ የእርስን ሀሳብ እንስማ። እድሉን ስለሰጠኝ በጣም አመሰግናለሁ። አንዳንድ ጊዜ የስርዓቱ ደጋፊዎች የሚሉት በጣም የሚገርም ነው። ሀያ አምስት አመት ስልጣን ላይ በብቸኝነት ሲገዛ የነበረ መንግስት ዜጎች ሰብአዊ መብታቸውን የዴሞክራቲክ መብታቸውን ሲ ጠቀሙ መታሰራቸው የስርዓታችን ጥንካሬ ነው ሲሉ ከዚህ በፊት የዛሬ አመት ገደማ አባይ ፀሐየና እነ በረከት ስምኦን እናንተ ለነጻነታችሁ መታገላችሁ የስርዓታችን አሳቢ ህብረተሰብ ፈጥረናል የሚለው አይነት እውነቱን ለመናገር የገዢው ፓርቲን እምነት ያመለክታል። ኢትዮጵያ ውስጥ ህዝባዊ ወያኔ ያረነ ትግራይ የሚገዛው መንግስት እርቅ አምጥቶ የሌሎችን ሀሳብ የአገዛዝ ስርዓት ህገ መንግስቱን ጨምሮ ለመቀየር ፈቃደኛ እስካልሆነ ድረስ ለውጥ የማይመጣበት ዋናው ምክንያት ይህ ነው። ምክንያቱም ህብረተሰቡን ከነሱ በታች የሆነ ለዴሞክራቲክ ስርዓት በቂ ያልሆነና በእነሱ መሪነት አሁን ሰሞኑን በታወጀው የአዲሱ ዓመት አከባበር አይነት የእያንዳንዱን ቤተሰብ የዕለት ዕለት ኑሮ እነሱ የሚመሩትና እነሱ ፕሮግራም የሚያወጡለት በማምሰል ለመካከለኛ ገቢ እስክናደርሳችሁ ድረስ እንግዛችሁ ነው የሚሉት። አሁን በመጨረሻ ባነሳኸው ጥያቄ እንደታየው ምንድን ነው አገዛዙ እንኳንስ የአይዲዮሎጂው ብልሽት ድሮ ጀምሮ ስንናገረው የነበረ ቀርጦ ቀድሞ እንደነበረው የራሱን ፖሊሲዎች ተግባራዊ የማድረግ አቅሙና ችሎታው ከቶት ችግር ውስጥ ያለበት ጊዜ ነው። የዛሬ ዓመትም እንደምናስታውሰው ይሄ በተደጋጋሚ ወጥተው ሙስና እና መልካም አስተዳደር ተጠናውቶናል፣ እንታደሳለን፣ ጥልቅ ተሀድሶ እናደርጋለን፣ ህገ መንግስቱን እንለውጣለን ባሉበት አፋቸው ዛሬ ተመልሰው ህገ መንግስቱንም አንለውጥም፣ ጥልቅ ታሀድሶም ትናንሽ ሙሰኞቹን በመያዝ እንጂ ቅድም የተነሳው ስኳር ፋብሪካ እንደ ድል ተደርጎ ሲነሳ በጣም ነው፣ በስርዓቱ ደጋፊዎች የሚገርሙ። ስኳር ፋብሪካ እኮ ቁጥሩን ልሳሳት ይችላሉ፣ ስድስት ነው ሰባት ቢሊዮን ወይም ሰባ ቢሊዮን ብር እኮ አባይ ፀሐዬ የሚያስተዳድረው ድርጅት በሙስና ተዘፍቆ አንዱም ስኳር ፋብሪካ ሳይከፈት እኮ ያለፈበት ነው። የትኛውን ድርጅት ነው አቶ ግዛው እየጠቀሱ ያሉት? አቶ አባይ ፀሐዬ የሚመሩት ያሉት ድርጅት የትኛውን ነው? ስኳር ፋብሪካ ቦርድ መሪያ አቶ አባይ ፀሐዬ ነበሩ። ሜቴክን ብንወስደው ጀነራል ክንፈ ይመስለኛል ካልተሳሳትኩ፣ ፓርላማ ድረስ ሄደው የኢትዮጵያ ኦዲተር ራሱ መንግስቱ ኦዲተር ራሱ ብዙ ብልሽት አለበትና ስራ ሳይሰራ ገንዘብ የሚወስድ ነው ያለና የሙስና ተጠቂ እንደሆነ ያቀረበውን ነው። ግን ዋናው ፖይንት አሉላ፣ ቅድም የተነሳ ፖይንት ነው ለምን ገንዘብ ፈለጉ የሚለውን በምናይ ጊዜ ሁለት ሶስት ትላልቅ ነገሮች እናያለን። አንደኛ፣ ከውጭ የሚገኘው እርዳታ፣ ብድር ቀስ በቀስ እየቀነሰ የህዝባዊ ወያኔ ሓርነት ሙሽርነት ያለቀበት ጊዜ ነው። አንዱ ፖይንቴ ነው። ስለዚህ ከውጭ የሚያገኙት ሀርድ ከረንሲ እየቀነሰ ያለበት ቦታ ነው። ሁለተኛው ኢትዮጵያ ውስጥ በተደጋጋሚ ባለፉት ሁለትና ሶስት ዓመቶች የተነሳው ህዝባዊ አመጽ የጸጥታና የወታደር ኃይሉን፣ የስለላ ኃይሉን ገንዘብ በመክፈልና ስምሪቱን ሰዓት ስለሚጨምረው የመንግስትን ወጪ በነዚህ ኃይሎች ላይ የሚያደርገውን ወጪ ኢንክሉዲንግ የሚዲያዎችን ቮይስ ኦፍ አሜሪካን ጭምር ጃም በማድረግ የሚያወጣው ወጪ እጅግ የጨመረበት ጊዜ ነው። ሶስተኛ በተለያዩ መልኮች በተገቢው መልክም ባይሆን ውጪ የሚኖሩ ኢትዮጵያውያን የሚልኩት ገንዘብ መጠኑ እየቀነሰ ያለበት ጊዜ ነው። አራተኛ ደግሞ በአብዛኛው ባለሀብት የሆኑ ሰዎች ገንዘባቸውን እያሸሹበት ጊዜ ነው። ስለዚህ ያለውን ስራ በቅጡ ለመስራት ቅድም መግቢያው ላይ እንደተገለጸው የሚያስፈልገው የገንዘብ ፍላጎት ከነበረው ገቢ አይጣጣምም። ስለሆነም በችኮላ እና በደንብ ባልተረዱት መልክ ገንዘብ ለመሰብሰብ ያወጡት ፖሊሲ ዋናው ምክንያት ይሄ ነው። ዋናው ምክንያት ገቢያቸውና ወጫቸውን ማስተካከል ያለመቻላቸው ነው። መልካም። ሌላ ጥያቄ ሳላስከትል አቶ ኤልያስ እድል መስጠት አለብኝ። አቶ ኤልያስ ባጭሩ፣ ቀደም ብሎ በአቶ ግዛው በተነሱት ነጥቦች ላይ የመጀመሪያ ሞጋጭ ህብረተሰብ ተፈጥሯል የሚለው በግልጽ እየታየ ነው። በማንኛውም የመንግስት ውሳኔዎች ላይ ህዝቡ እንደ አንድ ሀይል ተወያይቶ አቋም ይዞ ብትንም በመሰላማዊ ሰልፉ ይሁን በተለያዩ ነገሮች ያቀርባል። ኢትዮጵያ ውስጥ የተለያዩ በኢህአዴግ ግንባር ላይ አራት ብሔራዊ ድርጅቶች አሉ። ኦህዴድ ኦሮሚያን ያስተዳድራል። ደጌን ደቡብን ያስተዳድራል። ብአዴን አማራን ያስተዳድራል። ህወሀት የትግራይ አስተዳዳሪ ነው። ስለዚህ የወያኔ መንግስት ነው ኢትዮጵያ የሚመራው ብሎ ማሰብ ይቻላል። ምክንያቱ ይሄ ላለፉት ሀያ ስድስት አመት ሲደሰኮር የነበረ ስለነበረ በአንዴ ይወጣል ተብሎ አይጠበቅም። ከዛ ውጭ ግን ለምሳሌ እርቅ እርቅ እርቅ ምንድን ነው? ራሱ እርቅ አንዳንዴ ስልጣን ማካፈል ነው የኢህአዴግ ፖሊሲ ይታወቀላል። የዚህ ፖሊሲ ተቃራኒ ከሆነ ምኑ ነው ታርቆ እንደገና ማስተዳደር የሚቻለው? ወይ መሬት ይሸጣል ወይ አይሸጥም። ኢህአዴግ አይሸጥም ይላል። ይሸጣል ከሚል ፖለቲካ ድርጅት ጋር ምን አይነት ነው እርቅ የሚፈጠረው? ምን አይነት ነው ህብረት የሚፈጠረው? ኮሊሽን የሚፈጠረው? ህገ መንግስቱ በአለም ህገ የተደመቀ ህገ መንግስት ምኑ ነው? ህዳሴን ማክበር ህዳሴን በቃ አስር አመት በኋላ አክብሮ አሁን በሁለት ሺ ሚሊዮን ነበር ሁለት ሺ አስር ስለሆነ አስረኛ አመቱ ማክበር አዲስ የህብረተሰቡን ስሜት ማነቃቃት ምኑ ነው ነው። ከዛ ውጭ ኢህአዴግ ልማታዊ ነው ሳይሆን ኢህአዴግ ልማታዊም ነው፣ ዴሞክራሲያዊ ነው። ኢህአዴግ ኢትዮጵያ ውስጥ የተመሰረተው ስርዓት እንደ ሩቅ ምስራቅ ሀገሮች ልማታዊ አይልቻለ እንደ ኮሪያ እንደ ቻይና ዴሞክራሲያዊም ነው ለማጣ ይሆን ምክንያቱም ዲሞክራሲያዊ ህብረ ብሄር ያሉበት ሀገር ስለሆነ ይህ ሀገር ያለ ዲሞክራሲ አንድ ቀን ሀገር አይችልም። ስለዚህ እንዳንዴ ብዙ ጊዜ ሲደጋገም ስኳር ኮርፖሬሽን የነበረው ሙስና አስሩንም ፋብሪካዎች መጀመሪያ ላይ አሸንፈው የነበረው ሜቴክ ነው። መከላከያ ኢንጂነሪንግ የመንግስት መስሪያ ቤት ነው። የመንግስት መስሪያ ቤት የመንግስት የሚሰርቀው ምንድን ነው? አሁን ስኳር ኮርፖሬሽን ሜቴክ የሚሰርቀው ለምንድን ነው? በመሀል አውትሶርስ የተደረጉ ፕሮጀክቶች የግል ኢንቨስተሮች ካሉ እስካሁን እንደሚጠየቁት እነሱ የሰሩት ወንጀል ካለ ሙስና ካለ ሙስና የሚጠየቅ መንግስት ስለሆነ ያለው እያንዳንዱ ሰው በግለሰብ ማለት ነው። ሰው በዘር አይደለም የሚሰርቀው በሃይማኖት ድርጅት ባህል የሚሰርቀው በግለሰብ፣ ግን እያንዳንዱ ሰው አምስት ሳንቲም ከነካ የሚጠየቅበት ስርአት አለ። መልካም፣ በተቻለ መጠን ደግሞ ያሉት የዲሞክራሲ ተቋማት ለምሳሌ ያ ልዩ አቃቤ ህግ በጣም ጥርፍ አውጥቶ ጠንካራ የሆነና እያንዳንዱ ሰው እየጠየቅ አለበት። ሂደተያዩ እያየነው ዝርዝሮች አሁን ስኳር ኮርፖሬሽን አባይ ጸሐዬ የተመራ ሳይሆን ሜቴክ ማንም ይሯ ማንም ስኳር ኮርፖሬሽን እና ሜቴክ የመንግስት ናቸው የስኳር አርባ ሚሊዮን ሜቴክ የሚወስደው ቢወስድም እኮ ፋይናንስ ነው የሚገ ብዙ ነጥቦች እንድናነሳ ሀሳባችሁን ሰብሰብ ሰብሰብሰብሰብ አርጉልኝ። ብዙ ጥያቄዎች አሉ። አቶ ግዛው፣ ባጭሩ ባጭሩ ለመመለስ የምፈልገው የተወሰኑ ፖይንቶችን ነው ጠራ ጠራ አድርጌ። አንደኛ ይሄ መንግስት የአራት ድርጅቶች ኮአሊሽን ነው የሚለው እውነት አይደለም። ከአፈጣጠሩ ጀምሮ የቲፒኤልኤፍ የህዝባዊ ወያኔ አርነት ትግራይ ሰዎች የጻፏቸውንም ጽሁፎች ስዬ አብርሃን፣ ገብሩ አስራትን አቶ ገብረ መደን አራያን ከዛም በቅርብ ከኦፒዲዮ የወጡትን ሰው ብናየው አራቱ የምርኮኛ ድርጅቶች ናቸው። ስለዚህ ኢትዮጵያ ውስጥ በስልጣን አከፋፈሉም በባለቤትነቱም ህገ መንግስቱን እራሱ ያወጣው ቲፒኤልኤፍ ነው። እንዲያውም ኤርትራ ውስጥ ሁላችንም የምናስታውሰው ነው። ይሄ ህገ መንግስት ራሱ እኔን ለምሳሌ እንደ ኢትዮጵያዊ እናትና አባቴን እንደ አማራ የማይወክል የአንድ የቲፒኤልኤፍ የመሳሪያ ውጤት ነው። ስለዚህ እርቅ ስንል ምን ማለታችን ነው? ከህገ መንግስቱ ጀምሮ ሁሉ ኢትዮጵያውያን ስቲል ኢትዮጵያዊነታችን እንድንጠብቅ አብረን እንድንኖር እርቅ ያስፈልጋል። መሬት ይሸጥ አይሸጥ የሚለውንም ነገር አብረን እንድንከራከርበትና ሁለታችንም ልንስማማ የምንችልበት መጫወቻ ሜዳውንም ሊስተካከል የሚችልበት ስርዓት እንዲመሰረት በጦር መሳሪያ ድል ላይ የተመሰረተ መንግስት ሳይሆን ወይም ስርዓት ሳይሆን ሁላችንም ቁጭ ብለን የምንወያይበት ስርዓት ይመስረት ነው እርቅ ስንል አንደኛ ፖይንት ይሄን ማለታችን ነው። ሁለተኛ ነገር ስለ ሙስና ስናወራ ሙስና በኢንተርናሽናል ሌቭል የተተረጎመው ምንድን ነው? ሙስና ማለት የመንግስትን ስልጣን ተጠቅሞ የመንግስት አሰራሮችን ፕሮሰሶችን ማለት ነው ለግል ጥቅም ማዋል ማለት ነው። ደግመዋለሁኝ የመንግስት ስልጣንን ተጠቅሞ ማኒፕሌት በማድረግ በአሻጥር በመጠቀም ማኒፕሌት የሚለውን በአሻጥር መጠቀም አድርጌ በተረጉመው ለግል ጥቅም መጠበቅ ማለት ነው። ኢትዮጵያ ውስጥ ብዙ ማሳያዎች አሉ። ለምሳሌ አንድ ሁለቱን ልጥቀስ። ኢትዮጵያ ውስጥ ለምሳሌ የመገናኛ ብዙሃን ፈቃዶች ሲሰጡ ፋና፣ ዋልታ፣ ኢኤንኤን፣ ሪፖርተር የመሳሰሉ የመገናኛ ብዙሀን ፈቃዶች ሲሰጡ የተሰጡት ለአንድ አካባቢ ሰዎች ብቻ ነበረ። ምንድን ነው ይሄ የሚያሳየው? ሙስና ነው የሚያሳየው። ስኳር ፋብሪካ ኤምቴክ ብናየው ኮንትራታቸውን የሚሰጡት ለአንድ አካባቢ ሰዎች ብቻ ነው ይሄ ምንድን ነው የሚያሳየው ሙስና ነው ሙስና ስንል የሲስተሙ የፖለቲካ ስርዓቱ የወለዳቸውን ጥቅሞች ሳይሆን ለምሳሌ አከላለሉንም እኮ ወስጄ ወልቃይትን ደቡብ ወሎን ለትግራይ ካማራ ነጥቆ የሰጠው የሙስና ስርዓት ነው ማለት እችላለሁ ሶ ኢትዮጵያ ውስጥ ሙስና የሲስተሙ ማንነት መገለጫ ነው። ሶ ሙስናን ስናወራ መንግስት ከመንግስት አይሰርቅም የሚለው በጣም የሚያስቅ ነው። ሌሎች ብዙ ጥያቄዎች ስላሉ እንድናስተናግድ ላድርግ። አቶ ኤልያስ ወደ እርስዎ ነው የምመጣው። ቅድም የዲሞክራሲ ሂደት መሆኑን ገልጠው በዚህ ልማታዊ ስርዓት ውስጥ እራሱን የሚያስተካክል የሚል ቃል ተጠቅመዋል። እንግሊዝኛውን ወደ አማርኛ ቀጥታ መልሼ ነው። ያ እራሱን የሚያስተካክል ስርዓት ሰዎች እንዲነጋገሩበት ይፈቅዳል ብለዋል። ጠቅላይ ሚኒስትሩ ግን ይህን የሚስማሙ አይመስልም። የእርሳቸውን ድምፅ እንስማ። የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህል ነው የለጠፉት አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል። ተመዝሎ ተመንዝሮ ተመንዝሮ ተመንዝሮ ሲመጣ በሁለት ሺህ በሦስት ሺህ ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ። ይሄ አንደኛው ስህተት ነው። ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ አርባ በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል። አቶ ኤልያስ ጠቅላይ ሚኒስትሩ ባስቀመጡት የአጠቃላይ ገቢ ካተማመኑ ጋር የተቀመጠበት መንገድ ስህተት መሆኑን ገልጸው ሌሎች በርካታ ስህተቶች ሰርተናል፣ ሰብስበን አዋይተናል የሚለው ውሸት ነው፣ የተፈጸመውም ሌብነት ነው ይላሉ። በራሳቸው አንደበት ሁለት ጥያቄዎችን ላስከትል። አንደኛ እንዲህ ባለ አሰራር እስከ መጨረሻ መሄድ ይቻላሉ? የቱ ጋ ነው መቆም ያለበት? የቱ ጋ ነው መንግስት ተሳስቻለው ማለት አንድ ነገር ነው። መንግስት ተሳስቻለሁ ብሎ ባመነ በተቀበለ ቁጥር ለማረም እድል ይሰጠዋል ብለን ልንስማማ እንችላለን። ነገር ግን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ከሳቸውም በፊት በነበሩ አመራሮችም ኢህአዴግ ተሳስቻለሁ ያለባቸው ተገልጠዋል። ነገር ግን ስህተት ብቻ ሰርቻለሁ ማለት እና ስህተቱን መቀጠል እስከ መቼ ነው የሚቻለው? መቼ ነው ሁነኛ፣ ትክክለኛ ለህዝብ የሚበጅ አሰራር ተግባራዊ የሚሆነው? አቶ ኤልያስ እሺ። አሁን ፕሪንስፕል የድርጅቱ እምነት አሳምነው ማሰራት ነው። ማንኛውም ሰው ካመነ ማንኛውም ነገር ይተገብራል። ከዛ ውጪ ኢህአዴግ ከስህተቱ የሚማር ድርጅት ነው ሚኒንግ ስህተት አይፈጽምም ማለት ትልልቅ ስህተቶች ይሰራል። ድርጅቱ በውስጥ ባለው ዲሞክራሲ ውስጥ ዲሞክራሲ ራሱን ይገመግምና ስህተቶችን ይለያል። ስህተቶችን የሚያርምበት አካሄድ አሁን ፕራይም ሚኒስትሩ አርባ ፐርሰንት ማለት ለህዝብ ይሄን መግለጽ ማለት ትልቅ ነገር ነው። ማንኛውም ለአለ ሰው ለሚያቅ ሰው ማለት ነው። በራስ ግን አርባ ፐርሰንት ድረስ ያን ያክል የመተማመን ያለው ምንድን ነው? የኢህአዴግ ስህተቶችም ለህዝብ በመንገር ህዝቡ ደግሞ እንዲያርም ጊዜም ስለሚሰጠው ድርጅቱም ላይ እምነትም ስላለበት ኢህአዴግ ያንን ይሁን አንደኝ ብሎ ስለሚያምን ድርጅቱም ስላለውም ያንን ከህዝብ ጋር ሆኜ እፈተዋለሁ ይላል። ስለዚህ ጠቅላይ ሚኒስትር ኃይለ ማርያም በተሳለኝ ያሉት ከዚህ በፊት መሰራት የነበረበት ከውጤቱ በኋላ ይገመገማል። ማንኛውም ነገር ያው ከተለያዩ አካላት ማለት ነው ከዛ ከተገኘው እሳቸው የደረሱበት ወይም ደግሞ እንደ መንግስት የተደረሰበት ምንድን ነው ጠቅላላ አካሄዱ በተለይ አርባ ፐርሰንቱ ስህተት እንደሆነ ስልሳ ፐርሰንቱ ደግሞ የተሻለ ስራ እንደተሰራ ነው። አርባ ፐርሰንቱ የሚታረም ነው ማለት ነው። ስለዚህ እስከ መቼ ይቀጥላል የሚለው አሁንም ነገም ከነገወዲያም ይህ ድርጅት የመላ ያው ጠቅላይ ሚኒስትር መለስ እንዳሉት የመላክ ስብስብ አይደለም። የሰዎች ስብስብ ነው። ስህተት ሊሰራ ይችላል። ትልቁ የዚህ ድርጅት ትልቁ ባህሪ ምንድን ነው? ስህተቱን የሚያርም ድርጅት ነው። ስህተቱን ለገበያ የሚያቀርብ ለህዝብ የሚያሰጣ አምጥቶ የሚያሳይ ድርጅት ነው። ይሄም ደግሞ ፖለቲካሊ ሊ ትርፍ የሚያገኝበት እያንዳንዱ ስህተቶች ለህዝብ አቅርቦ ስህተቱን እያረመ የመጣ ላለፉት ሀያ ስድስት አመታት የኖረ ድርጅት ነው። ስለዚህ እነዚህ ነገሮች ከመቼ ይጠቅላሉ? ድርጅቱ የራሱን ብቃት፣ የውስጣዊ ብቃት እየጨመረ ከህዝብ ጋር እየታረመ ከአምና ዘንድሮ ይሸራል። ህብረተሰቡም በምርጫም ኢህአዴግ ሲመርጥ ኢህአዴግ የበቃ ንጹሕ በቃ ማለት አብሶሉት ነው ብሎ ሳይሆን እስከ ስተቱ የተሻለ ስለሆነ ከማንም ድርጅት የተሻለ ስለሆነ ህብረተሰቡ በየአምሳ ምንድን ነው መመዘኛው? አንድ ድርጅት የተሻለ ስለሆነ የሚሉት በምኑ ነው የተሻለ የሚባለው? ሀያ ስድስት አመታት ውስጥ በተለያዩ ጊዜያት ድክመቶቹን ኢህአዴግ ባመናቸው ብቻ እንኳን ብንሄድ ተቃዋሚዎቹ ተቃዋሚዎች ናቸውና፣ የተቃዋሚዎቹን እንኳን ድምፅ ለብቻ ብናስቀር፣ በህዝብ በሚነሱ ጥያቄዎች፣ በህዝብ በሚነሱ ተቃውሞዎች የሚገለጹ ቅሬታዎችን ተቀብያለው፣ ስህተት ነው እያለ የቱ ጋ ነው ጥንካሬው? በምንድን ነው የጥንካሬውስ መንገድ የሚገለጸው? የተሻለ ድርጅት ነው ማለት ካሉ አሁን ካሉትም ኢትዮጵያ ውስጥ ካሉት ድርጅቶች አንተ አሁን ሌላ የተሻለ ስንጥራ ብለ እንደምትሉ እንደማጠራ እርግጠኛል የምትቆራበት የኢትዮጵያ ያለው ተቃዋሚ ድርጅት፣ ውጭም ያለው ሀገር ውስጥ ያለው የምትቆራበት ድርጅት የለም። ይሄ የሆነበት ምክንያት ምንድን ነው? ይሄ ድርጅት ያ አንድ ክፍሌ መታደርጌት ነው። ይቅርታ ጥያቄን አላገኙም። የተሻለ የሚያሰኘው የሚወዳደር በሌለበት ምክንያቶቹ ብዙ ሊሆኑ ይችላሉ። ተወዳዳሪ በሌለበት በልጦ መታየት ሊቻል ይችላል። ግን የተሻለ ድርጅት የሚያደርገው በምኑ ነው ነው ያልኩት። አንድ ሁለት ብለው በዚህ በዚህ ምክንያት ነው። አሁን እኛ በየአምስት አመቱ ምርጫ እናደርጋለን። ያ ምርጫ ተወዳዳሪ የለውም። እዛ አልገባኝ ነው። ከመቶ በላይ ኢትዮጵያ ውስጥ ፓርቲዎች አሉ። ዘጠና ዘጠኝ አንካራ ናቸው ደካማ ናቸው የሚለው እሱን አስተያየት ነው ጥያቄ ያደረግኩት። የተሻለ ድርጅት ነው ኢህአዲግ ሲሉ በምን መመዘኛ ነው የተሻለ ያሉት? እሷን ብቻ ይመልሱልኝ። የተሻለ ማለት አንደኛ ሕዝብን አሳምኖ መስራት እንዳለበት የሚሆንም ድርጅት ነው የሕዝብ ወገንተኝነት ያለው ለሕዝብ ሲል ዋጋ ሊከፍል የሚችል በአብዛኛው ደግሞ ታጋዮቹ ወጣትነታቸውን በበረሀ ያሳለፉ ለሕዝብ ብለው ብዙ ነገራቸውን የተዉ መልካም አሁንም ቢሆን እስካሁንም ያለቻቸውን የእንቅስቃሴ እድሜን ለህዝብ አገልግሎት ያዋሉ የሚያውሉ እስከ ሞትም ድረስ የሚታወቋሉ እስከ ሞትም ድረስ በእምነታቸው ለህዝብ ሲሉ የሚኖሩ የታጋይ ምስል ያለበት ድርጅት ነው። መልካም ህዝቡ ያምናል ብለዋል። አድማጮች ይከታተላሉ። የሁለታቸ እሱንም በምርጫው ገልጿል። ግሩም ጥያቄ መልሰውልኛል። ሌላው የእኛ ድምዳሜ ሳይሆን የአድማጭ ነው፣ ሚዛን መድፋት ያለበት አቶ ግዛው ለእርሶ ድሉን እንሰጣለሁ። ቅድም እንዳልኩት የሚገርም ነገር ነው። የኢህአዴግ ምርጫዎች በተለያዩ ሰዓት በየትም ሀገር ተደርጎ በማያውቅ መቶ ፐርሰንት የሚያሸንፍ ነው። ኢቨን ፊደል ካስትሮ ወይንም ኖርዝ ኮሪያ ወይንም የድሮ ሶቪየት ሲስተም መቶ በመቶ አሸንፎ አያውቅም። እና የኢትዮጵያ ህዝብ ይሄን የሚያዳምጠው ያ ቃል ኢህአደግ ኢህአደግ የሚባል ሪሊ ድርጅት የለ ህዝባዊ ወያኔ አርነት ትግራይ ወይንም እዛም ምስር ኢህአደግንም ብለው ብንወስድ በግራው አይዲዮሎጂ ታውረው የኢትዮጵያን ህዝብ ችግር፣ ተስፋ፣ ምኞት ሊረዱ ያልቻሉ የኢትዮጵያን ሕዝብ የእለት ተእለት ዋይታ በየእስር ቤቱ የሚማቅቁ አባቶች፣ እናቶች የፖለቲካ እስረኞችን ሰቆቃ ሊገነዘቡ የማይችሉ በራሳቸው አይዲዮሎጂ የሰከሩ የህዝቡን ፍላጎትና ተስፋ ሊገነዘቡ ያልቻሉ ሰዎች ጥርቅም ነው። ልክ እንደ ሌሎቹ ደግሞ እንደዚህ አይነት ፖለቲካ የሚያቀነቅኑ ሰዎች አንድ ቀን ኢህአዴግ ይወድቃል። ችግሩ እና አቶ ኤልያስ ለመጠየቅ የምፈልገው ያ ቀን ሲመጣ የምንጎዳው ሁላችንም ነን፣ ግልጽ መሆን አለበት። አቶ ኤልያስ ያላቸውን ያህል እምነት እኔም የፖለቲካ እምነት አለኝ። የፖለቲካ እምነት በተፈጥሮ በተፈጥሮ ሳይንሳዊነቱን ማረጋገጫ የለም። ማለት የተለያዩ ሰዎች የተለያየ ፖለቲካ ሀሳብ አላቸው። ሀገር ውስጥ ደግሞ የምንኖር ከሆነ እነዚህ የተለያዩ ሀሳቦች ያለ እስር፣ ያለ ገደላ፣ ያለ ሰቆቃ የሚስተናገዱበት የሁላችንንም ይሁንታ ያገኘ ስርዓት ያስፈልጋል። ከዚህ በፊት በትግል ውጣውረዱን ሞት የመሳሰሉ ነገሮች ተቀብለናል። ስለዚህ እኛንን ትክክለኛ አሸንፈናል። ስለዚህ እኛንን ትክክለኛ የሚለው የትም አይወስደንም። አንድ ቀን ደግሞ እናንተው ተሸናፊ ትሆኑና ይሄ አዙሪት ይቀጥላል። በኢትዮጵያ ውስጥ እኔ በማውቀው ኮሚኒቲ በሙሉ በሶሻል ሚዲያ በተለያዩ ነገሮች ከምንሰማው ኢቭን በማንነት ፖለቲካ ውስጥ የተደራጁ ከድሮ ከኢህአዴግ ጋር የሚሰሩ ድርጅቶችን ጭምር ስናይ ስርዓቱ የበሰበሰ፣ አስተሳሰባቸው በዋጋ ያጣ፣ ነጻነት የሌለበት መሆኑ የተጋለጠ ነገር ነው። ስለዚህ አቶ ኤልያስን እንዲያስቡበት በትህትና ልጠይቃቸው። አቶ ኤልያስ እርስዎ የሚያምኑት ነገርን አልጠራጠርም፣ በንጹህ ልቦና እንደሚያምኑት አምናለሁ። ግን እርስዎ በሚያምኑት አገር ሊገነባ አይችልም። የእኔንም የእሱንም አስተሳሰብ አጋጭቶ ተከራክረን ክርክራችንን ወደ ህዝብ የምናቀርብበት ነጻ ሚዲያ፣ ነጻ ፍርድ ቤት ሲኖር እንጂ አሁን በያዛችሁ መልክ ከቀጠል እናንተም መውደቃቸው አይቀርም። መልካም ሀገሪቷም አዘቅቱ ውስጥ ትገባለች። መልካም አቶ ግዛው እርሶ ያነሱትኑ ጥያቄ ለአቶ ኤልያስ እድል ስጥና አንድ ሁለት ተከታይ ጥያቄዎችን ላንሳ። ባጭሩ አቶ ኤልያስ፣ አቶ ግዛው ላቀረቡት ሀሳብ መልስ መስጠት የሚፈልጉ ከሆነ እድል ስጦት፣ ካልሆነ ጥያቄ ላስከትል። ክቡራትና ክቡራን አድማጮች ጦፍ ብሎ የጀመረው የሰጥ አገባ ክርክር አላበቃም፣ ሳምንት ይቀጥላል። የፕሮግራሙን ተሳታፊዎች አቶ ኤልያስ ግዳይንና አቶ ግዛው ለገሰን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን የሙዚቃ ቃና I was born by the river in a little tent. Oh, and just like the river I've been running ever since, it's been a long. እንደምናመሻችሁ እንደምንሰነበታችሁ የሙዚቃ ቃና አድማጮች፣ ሳምንታዊውን የሙዚቃ ቃና ፕሮግራም ወደ እናንተ ለማድረስ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ስቱዲዮ ውስጥ እገኛለሁ። እንደተለመደው ለዛሬ ምሽት ምርጥ ምርጥ ናቸው ያልኳቸውን የእንግሊዝኛ ዜማዎች መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። ዛሬ ወደ እናንተ የፕሮግራሙ አድማጮች ጆሮ ለማድረስ የመራረጥኳቸው ዜማዎች የተዜሙት ነፃነትና ሰባዊ መብትን ለማስከበር ነው። የሰው ልጆችን የሰባዊ መብቶች ለማስከበር በሚደረጉ ትግሎች ላይ ሙዚቃ ትልቅ አስተዋጽኦ አለው። ዓለም በጦርነት ስትታመስ ሰዎች በሰውነት ቀለማቸው ሰው የመሆን መብቶቻቸው ሲገፈፉ ሕጻናት የመብላት የመልበስ፣ የመማር እንክብካቤ የማግኘት መብቶቻቸው ሲገፈፉ፣ ሴቶች በሴትነታቸው ብቻ በኃይለኞች እግር ስር ሲንበረከኩ፣ ዜጎች በአምባገነኖች መዳፍ ስር ሲወድቁ፣ ገጣሚያንና ደራሲያን ድምፃቸውን ተባብረው ያሰማሉ። መብቶቻቸው የተገፈፉ ሰዎች በአንድ ሆነው መብቶቻቸውን እንዲያስከብሩ ይቀሰቅሳሉ። እኔም ለዛሬ በዓለም ላይ መብትን ለማስከበር በተደረጉት ትግሎች ውስጥ የዓለምን ታሪክ ለመቀየር ተጽዕኖ ከፈጠሩ ምርጥ ዘፈኖች ውስጥ የመራረጥኳቸውን ሳስደምጣችሁ አመሻለሁ። የመጀመሪያው ምርጫዬ በመግቢያዬ ላይ ያሰማኋችሁ ኤቼንጅ ኢዝ ጎና ካም የተሰኘው የሳምኮክ ዜማ ነው። የአርኤንቢ የሙዚቃ ስልት አቀንቃኝ የሆነው ሳምኮክ ይህን ዘፈን የጻፈውና ያቀነቀነው በ1963 ዓ ም ነበር። ዘፈኑ ሳምኮክ ሕይወቱ ካለፈ በኋላ በ1964 ዓ ም ቢለቀቅም የምንጊዜም ምርጥ ከሚባሉ አምስት መቶ ዘፈኖች ውስጥ አንዱ ለመሆን በቅቷል። ኤ ቼንጅ ኢዝ ጎና ካም ተጋበዙልኝ። Since oh, and just like the river, I've been running. Every since it's been a long, a long time coming, but I know a change gonna come. Oh, yes, it will. I know a change won't come. Oh, yes it will. I go to the movie and I go downtown. Somebody keep telling me. Help me, please. But he winds up. ቼንጅዝ ገና ከም የሳም ኮክን ዜማ ነበር ሊያስደመጥኳችሁ። ቀጣዩ የዜማ ግብዣይ ደግሞ ኢማጅን ይሰኛል። ዘ ቢትልስ የተሰኘው ባንድ አባል የነበረው እንግሊዛዊ አቀንቃኝ ጆን ሊኖን ብቻውን ባወጣው ኢቲ ሶ ሃርድ በተሰኘው አልበሙ ላይ በ1971 ዓመተ ምህረት በነበረው የቪየትናም ጦርነት ጊዜ በመልቀቅ መቻቻልና እኩልነት እንዲኖር ሰብኮበታል። በወቅቱም በአሜሪካ የምርጥ ሙዚቃ ሰንጠረዥ ውስጥ ከ አንድ መቶ ምርጥ ዜማዎች መካከል የሶስተኝነት ደረጃን ይዞ ነበር። اما عجل God. Yeah. አዘፋፈን ስልት በመላው ዓለም ተወዳጅ እንዲሆን ያደረገ ምርጥ ድምፃዊ ነበር፣ የሬጌ ንጉስ ጃማይካዊው ቦብ ማርሌ። የቦብ አብዛኞቹ ዘፈኖች ፖለቲካዊና ሃይማኖታዊ ይዘት ያላቸው ለሰው ልጆች መብት የሚሟግቱ ሀሳቦችን የተሸከሙ ናቸው። ሰዎች ለመብቶቻቸው መከበር እንዲነሱ የሰበከበትን ተወዳጅና ታዋቂውን የሬጌ ዜማውን ልጋብስ ሙዚቃው በኢትዮጵያውያን የሙዚቃ አፍቃሪዎች ዘንድ ተወዳጅና ታዋቂ መሆኑን አውቃለሁና አብራችሁ እንደምታዜሙ እገምታለሁ። ጌራፕ ስታንዳፕ፣ ቦብ ማርሌ Get up, stand up, stand up for your right. Get up, stand up. oh ማይክል ጃክሰንና የጓደኞቹን ዜማ ዋት ሞር ካነጌቭ ይሰኛል። በህይወት የሌለው ታዋቂው የፖፕ ሙዚቃ አቀንቃይ ማይክል ጃክሰን የዚህን ዘፈን የግጥም ሀሳብ ያመነጨው በ99 ዓ.ም መጨረሻ አካባቢ የቀድሞውንና ሟቹን የደቡብ አፍሪካ ፕሬዝዳንት የነጻነት ታጋይ ኔልሰን ማንዴላን አግኝቶ ከተወያየ በኋላ ነበር ነገር ግን በተለያየ ምክንያት የተሳካ ስራ ሳይሆን ቀርቷል። በመጨረሻም ከሴፕቴምበር 11 ጥቃት በኋላ እንደገና ጽፎት ከሌሎች አርቲስቶች ጋር በጋራ ሆነው አቀንቅነውታል። ማይክል ጃክሰን እና ጓደኞቹ የነበራችሁ የሙዚቃ ቃን አድማጮች፣ የተመደበልኝ የአየር ሰዓት እየተገባደደ መሆኑ ከስቱዲዮ እየተጠቆምኩ ነው። ቀሪዎቹን ምርጫዎቼን ቀንጨብ ቀንጨብ እያደረግኩ ላስደምጣችሁ። ዋትስ ጎይንግ ኦን ማርቪንጌ በ1971 ዓ ም ያቀነቀነው ዜማ ነው። Brother, brother There's far too many of you dying You know we've got to find a way To bring some loving here today brother, yeah. father We don't need to escalate You see, war is not the end for only love can comprehend. You, hate. you know, know, we've got to find, to find a way to bring, bring some love in here today. Picket lines Sister. and picket signs. Sister. Don't punish me Sister. with brutality. Sister. Talk to me. So you can see so Oh, what's going on? What's going on? What's going on? What's going on? Yeah, what's going on? What's going on? Oh, what's going on? What's right oh, now? Oh, oh. Right on. Right on. Right on. <laughs> <laughs> Just the calls, I had it wrong. Oh, you know that we got to find. Drink some understanding here today. Oh, oh, oh. Pick it and pick it sound. Don't punish me for brutality. Come on, talk to me. Can't see what's going on. What's going yeah, what's going on? What's going tell on? me what's going on. What's going I'll tell on? you what's going on. What's going Ooh. on? Ooh. Right, right, right on. on. Right on. ማርቪን ጌይ ዋትስ ጎንግ ኦን አስከትዬ፣ አም አ ወመን የተሰኘውን የሄለን ሬዲን ዜማ ልጋብዛችሁ። ሄለን በ1972 ዓ ም ለሴቶች መብት ያቀነቀነችው ዜማ ነበር። የተከበራችሁና የተወደዳችሁ የሙዚቃ ቃን አድማጮች አንድ ዘፈን ጋብዤ ልሰናበታችሁ። ሃፒ በርዝዴይ ስቲቪ ወንደር በ1981 ዓ.ም ያቀነቀነው ዜማ ነው። የታዋቂው የጥቁሮች መብት ታጋይ ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ግፊት ያደርግ የነበረውን የማርቲን ሉተር ኪንግ ማዕከል ለመርዳት ስቲቪ ወንደር ያቀነቀነው ዜማ ነው። ማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ እንዲከበር ከፍተኛ ግፊት ሲደረግ የነበረ ሲሆን በመጨረሻም በ1983 ዓ ም በሮናልድ ሬገን ተፈርሞ ጸድቋል። አሁን ይህ የማርቲን ሉተር ኪንግ የተወለደበት ቀን ህዝባዊ በዓል ሆኖ በየአመቱ ይከበራል። እኔም በዚህ ስቲቪ ወንደር ያቀነቀነውን ሀፒ በርዝዴ እየጋበዝኩ የምሰናበታችሁ እስካሁን አብሬያችሁ ያመሸሁት ጽዮን ግርማ ነኝ። ደህና እደሩ። ማጠቃለያ ዜና ላሰማችሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በጎርፍ የተጥለቀለቀችውና በማዕበል ሃርቬ ምክንያት የከፋ ጉዳት የደረሰባትን የቴክሳሷን ሂውስተን እየጎበኙ ናቸው ለሁለተኛ ጊዜ። ፕሬዚደንቱ ከሂውስተን ነዋሪዎችና ከበጎ ፈቃደኞች ጋር ተገናኝተዋል። ሲጨብጧቸውና ፎቶዎችን አብረዋቸው ሲነሱ ተስተውለዋል። ከቴክሳስ ገዢ ግሬግ አበትና ከሂውስተን ከንቲባ ሲልቬስተር ተርነር ጋርም በከተማይቱ አውሮፕላን ጣቢያ አቅራቢያ ተነጋግረዋል። በማዕበሉ ወቅት ለተደረገው እንቅስቃሴና ለማገገምም እየተደረገ ያለውን ጥረት አድነቀው የግዛቲቱን ገዢ አሞግሰዋል። ፕሬዚደንቱ የዛሬውን ጉብኝታቸውን ለማድረግ ወደ ሜክሲኮ ባህረ ሰላጤ አካባቢ ከመነሳታቸው ቀደም ብለው ለማዕበሉና በጎርፉ ለደረሰው ጉዳት ድጋፍ የሚውል የስምንት ቢሊዮን ዶላር በጀት እንዲመደብ የተወካዮች ምክር ቤቱን ጠይቀዋል። ሶሪያ ምስራቃዊ አካባቢ ውስጥ በጥቃት የላማ ስር የሚገኝ የሽብሩ ቡድን ኢስላማዊ መንግስት ተዋጊዎች ቅፍለት ከዩናይትድ ስቴትስ ጦር የድብደባ ማስጠንቀቂያ ቢሰጠውም ሶሪያን አቋርጦ ለመውጣት ጉዞውን ቀጥሏል። የማጠቃለያ ዜና ይኸው ነበር። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ጤና ይስጥልኝ። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን እዚህ ላይ አበቃ። ያስተናገድኳችሁ ቆንጂት ታየነኝ ፕሮግራሙን የመራልን ንጉሱ ታምሬ ነው። ነገ በተለመደው በሶስት ሰዓት እንገናኛለን። በሰላም እደሩ። This program has come to you from the Voice of America, Washington.